እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የማካፍላችሁ ርዕስ የትንሿ ምርኮኛ ልጅ ምስክርነት ተጽዕኖ በሚል ርዕስ የተመሰረተ ነው። ያነበብኩት ሁለተኛ ነገሥት ምዕራፍ አምስት ከአንድ እስከ አስራ አራትን ነው። ግን የመጀመሪያው ክፍል ላይ ያለው የትንሿ ልጅ ምስክርነት ነው። እንደምታዩት ላንብበው እንደገና። የሶሪያ ንጉስ ሰራዊት አለቃ ንዕማንም እግዚአብሔር በሱ እጅ ለሶሪያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑ ኃያል ነበረ። ነገር ግን ለምጻም ነበረ። ይሄ ለምጽ በብሉይ ኪዳን የቆዳ ቀለም ለውጥ አይደለም፣ ቁምጥና የሚባለው ነው። ሌፐር ሌፐረሲ የሚባለው ነው እና የሙሉ ለሙሉ የሰውነትን የሚገድል ህመም ነው። አንዳንድ ሰዎች በአማርኛ ለዚህኛው ቁምጥና የሚለውን ለመጽሐፍ ስላልፈለጉ ይመስለኛል የመጽሐፍ ቅዱስ ተርጓሚዎች በቀጥታ ያሉት ለምጽ ነው። ለምጽ የሚጠቅሰው የቆዳ ለውጥን ነው እንጂ ይሄ ሌፐር ቁምጥና የሚለውን አይደለም። እና ስለዚህ እንደዛ መረዳት ቢቻል ጥሩ ነው። ከሶርያውያንም ቁጥር ሁለት አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት ታገለግል ነበር እና ይቺ ምርኮኛ ልጅ ናት እና ቁጥር ሶስት ላይ እመቤቷንም፣ ጌታዬ በሰማሪያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት ብሎ፣ ይሄ ምስክርነቷ በንዕማን ዘንድ ተሰማ። ቀጥሎ በደረጃ በደረጃ እያደገ ሄደ እና እኔ በጣም ኢንተረስቲንግ ሆኖ አግኝቼዋለሁ ይሄ ክፍል። ስለዚህ አንዳንድ መግቢያ ሀሳቦችን እነግራችሁና በቀጥታ ወደ መልእክቱ እገባለሁ። ይሄ ክፍል እኔ እዚህ ስላይዴ ላይ እንዳስቀመጥኩት ድብልቅ ስሜት ያለበት ክፍል ነው። የእስረኛ የምርኮኛ ልጅ ታሪክ ነው፣ ምስክርነት ነው። ነገር ግን አስደናቂ የጌታ ተአምር የታየበት ክፍል ነው። ለብዙዎች፣ ለወጣቶች፣ ለትልልቆች ለተማርን ለሚሉ፣ አልተማርንም ለሚሉ ሁሉ ትልቅ ትምህርት ያለበት ክፍል ነው። ታሪኩ በትክክል የሆነ ትልቅ ትምህርት ያለበት ነው። እንደሚታየው እግዚአብሔር በሰዎች በሰዎች በሰዎች የሚጠቀም በዘመናት በአገራት መካከል የሚሰራ መሆኑንም የሚያሳይ ነው። እግዚአብሔር በሰዎች ይጠቀማል። እግዚአብሔር ታላቅ አምላክ ነው። ስለዚህ እዚህ ክፍል በግልጽ የእግዚአብሔር መጠቀሚያ የሆነች አንዲት ምርኮኛ ሴት ልጅ ነው የምናየው። እንደምታዩት ቁጥር ሁለት ላይ የሶሪያ አደጋ ጣዮች ይሄ አግተው ሰው የሚወስዱ ሰዎች እንደ ጎሪላ ተዋጊዎች ማለት ነው። ሰፈሯን ከበው ይመስለኛል አግተው የወሰዷት ልጅ ናት። በእድሜዋ ትንሽ ልጅ ናት። የሄብሩም የሚናገረው ትንሽ ሴት ልጅ ነው የሚለው እና ትንሽ ልጅ ናት። ምናልባት እኔ እድሜዋ ከ15 16 ሊሆን እንደሚችል እገምታለሁ። ከዛ በላይ ልትሆን አትችልም። በጣም በጣም ቢገፋ 17 18 ዓመት ሊሆና ትችል ይሆናል። ግን ትንሽ ሴት ልጅ ናት ነው የሚለው። እግዚአብሔር የሚገርም ነው። ታሪኩን ስትመለከቱ ስሟ እንኳን አልተጠቀሰም። ምንድን ነው የሚለው አደጋ የሶሪያ አደጋ ጣዮች ወጥተው ከእስራኤል ምድር ታናሽ ብላቴና ሴት ማርከው ነበር ነው የሚለው። እና ጦርነት አልወጣችም ብቻ አግተው ነው የወሰዷት እና ስሟ አልተጠቀሰም። ይሄ በጣም የሚገርም ነገር ነው። ምክንያቱም አንዳንድ ሰዎች ለመታወቅ ራሳቸውን ይሰጣሉ በተለያየ መንገድ። ይቺ ልጅ ለመታወቅ ያደረገችው ነገር የለም ግን እግዚአብሔር በማይታወቁ ሰዎች እንኳን በጣም አስደናቂና ታላቅ ነገር እንደሚሰራ ምልክትና ምሳሌ የሆነች ናት። እንደዚህ አይነት ነገር እግዚአብሔር ሁልጊዜም መስራት ልማዱ ነው። በጣም ሰው በማያውቃቸው ሰው ከፍ ያለ ቦታ ባላደረሳቸው ሰዎች ትልልቅ ነገሮችን መስራት ልማዱ ነው። ስለዚህ በግልጽ እንደሚታየው እግዚአብሔር ይችን የግዞተኛዋን ልጅ ምርኮኛዋን ልጅ አይነት ምስክርነትን በጣም እንደሚጠቀምበት የሚያሳይ ክፍል ነው። ግን አንድ ጥያቄ ጠይቄ ነው ወደ ነጥቦች የሚሄደው። የልጅቱ ምስክርነት ምን ያሳያል? አንድ ሁለት ሶስት ነጥቦችን ከልጅቱ ምስክርነት ማየት እንችላለን። የመጀመሪያው ነጥቤ ይቺ ልጅ አድጋ የነበረችው እግዚአብሔርን በሚያመልክ ቤተሰብ ውስጥ እንደነበረ ያሳያል። እግዚአብሔርን የሚያመልክ ቤተሰብ ውስጥ ነው ያደገችው። ቃሉ ትንሽ ልጅ ናት ነው የሚለው ትንሽ ልጅ ናት እድሜዋ በእርግጥ አልተጠቀሰም ግን በእግዚአብሔር አማኞች ቤተሰብ ውስጥ ያደገች ልጅ ነበረች በዛን ጊዜ አሁንም ሪኮመንድ እንደሚደረገው እግዚአብሔርን የሚያምኑ ሰዎች ተሰብስበው መጽሐፍ ቅዱስ ያነባሉ በቤታቸው አንዳንዶች ልክ ገበታቸው ላይ ማዕድ እንደቀረበ መጽሐፍ ቅዱስን ያነቡና ይጸልያሉ አንዳንዶች ምግብ ሁሉ ካለቀ በኋላ ተሰብስበው ያነባሉ። እግዚአብሔር ምን አደረገ፣ ምንድን ነው በህይወታችሁ የሆነው የሚለውን ይጠያየቁ ነበር። ስለዚህ በዛ አይነት እምነት ውስጥ ቤተሰብ ውስጥ ያደገችና አንድ ነገር በእርግጠኝነት የምታውቅ ልጅ ናት። የሰራዊቱን ጌታ እግዚአብሔርን አምላክ መሆኑን የምታውቅ ናት። ይህም ብቻ አይደለም በዘመኑ እንደ በጣም የሚደንቅ ነገር ነው ያለው የነቢዩን የኤልሳን አገልግሎትና እውነተኛ ምስክርነትን በሚገባ ታውቃለች አሁን ተመልከቱ ቁጥር ወደታች ወረድ ብሎ የቁጥር ስምንት ላይ ንጉሱ ደብዳቤ ከሶሪያ ሲመጣለት በጣም ተናዶ እውት ጠብ እንደሚፈልግብኝ ብሎ ባለ ጊዜ ኤልሳ ወደ ንጉሱ ልኮ ልብስህን ለምን ቀደድክ እኔ ጋ ይምጣ ብሎ ላከ። ሰውየው ወደ ኤልሳ ሄደ እና፣ ይቺ ልጅ ከዛ በፊት የኤልሳን እውነተኛ አገልግሎት በደንብ የምታውቅ ሰው ናት። እግዚአብሔር በነቢያት ይጠቀማል። የራሱ ነቢያት በሐሰተኛ ነቢያት አይደለም። እውነተኛ ነቢያቶች አሉት። እግዚአብሔር በእውነተኛ አገልጋዮቹ ያኔ ድሮ ይጠቀም ነበር። በኤልሳ ዘመን ሐሰተኛ ነቢያቶች እልፍ ናቸው፣ ግን እውነተኛ ነቢያቶች በጣም በቁጥር ናቸው። እነዚህ እውነተኛ ነቢያት እግዚአብሔርን ወክለው ውሸት የማይናገሩ ነበሩ። ከነሱ መካከል አንዱ እና በጣም የታወቀው ኤልሳ ነበር። ኤልሳ የኤልያስ መንፈስ የነበረበት ኤልያስ ወደ ሰማይ ሲያርግ ትኩር ብለህ ብትመለከተኝ የእኔ መንፈስ እጥፍ በአንተ ላይ ይወርዳል ብሎ እንደተናገረው በእውነት ጌታን ያገለግል የነበረ ነቢይ ነበር። ኤልሳን ታውቃለች እና የእግዚአብሔር ቤት የእግዚአብሔር ቤተሰብ ውስጥ በማደግ የእግዚአብሔርን እውነት የእግዚአብሔርን እምነት በትክክል የተረዳች ልጅ ናት እና አሁን እኛ ሁላችንም ትልልቆች ነን፣ ግን ወደፊት ልጅ የሚያሳድጉ ሰዎች በመካከላችን ይኖራሉ እና ልጆች የማሳደግ ኃላፊነት ያለባቸው ሰዎች ሁሉ ቤታቸው እግዚአብሔርን ማወቂያና እግዚአብሔርን ማሳወቂያ እንዲሆን የሚችሉትን ሁሉ ማድረግ አለባቸው። ከልጆች ጋር አብሮ የጌታን ቃል ማንበብ፣ አብሮ መጸለይ ታላቅ ከምንገምተው በላይ የሆነ ለውጥ የሚያመጣ ነገር ነው። ወደ ሁለተኛው ነጥቤ እመጣለሁ። ሁለተኛው ነጥቤ የልጅቷ ምስክርነት ምንድን ነው የሚያሳየው የሚለውን ሳስብ፣ የልጅቷ ምስክርነት በአምላኳ ላይ እምነት እንደነበራት ያሳያል። አሁን ተመልከቱ። እግዚአብሔርን ማወቅ የሚባለውን ነገር ስታዩ፣ እግዚአብሔርን ስናውቅ በእግዚአብሔር ላይ እምነት እንድንጥል ጌታ መንፈስ ቅዱስ ይረዳናል። ብዙ ሰዎች እግዚአብሔርን እናውቃለን ብለው በእግዚአብሔር እምነት የላቸውም። እግዚአብሔር እንደሚረዳ፣ እግዚአብሔር እንደሚጠብቅ፣ እግዚአብሔር በነገሮች ሁሉ ከኛ ጋር እንደሚሆን፣ እግዚአብሔር ጸሎት እንደሚሰማ አያውቁም። ብዙ ሰዎች አሁን የዚች ልጅ ታሪክ ስናገር ምስክርነቷ በብዙ አንጻር ሲታይ ከእሷ ያልተጠበቀ ነው። ጠዋት ፓስተርም አንዳንዴ በስብከቴ ላይ በስብከት ርዕሴ ላይ ኮመንት ይሰጣል እዚህ እና ያች ልጅ እኮ በጠላት ሀገር ነበር የነበረችው በጠላት ገር በጠላት ሀገር በሚጠሏቸው ሰዎች እስራኤልም በሚጠሉ ሰዎች። ምንም ጥርጥር የለውም በጠላት ሀገር ነው ያለችው። ያለ ፈቃዷ ተማርካ ነው የተወሰደችው በአደጋጣዮች ስለዚህ በጠላት ሀገር ነው ያለችው። ግን ምስክርነቷ ያልተጠበቀ ነው። በምርኮ የተወሰደች ናት። ምርከኞች ወንዶችም ሴቶችም ቢሆኑ ይሸጡ ነበር የዛን ጊዜ እና አንዳንድ ሰዎች እንደሚናገሩት ይች ልጅ እዚህ የጦር አለቃ ቤት ውስጥ ያለችው ወይ እንደ ስጦታ ተሰጣ ነው ወይ ተሸጣ ነው ብለው የሚናገሩ ሰዎች አሉ። ምንም ይሁን ምን ግን ጠላት ሀገር ነው ያለችው እና ማይጠበቅ ነገር ነው ምስክርነት ከሷ። ግን የጌታ ፈቃድ ሆኖ እዚህ ንዕማን ቤት ውስጥ ነው ያለችው። ይሄ ቁምጥና ሰውነቱን በጨረሰው ሰው ቤት ውስጥ ነው ያለችው። አንዳንድ ነገሮች እኛ ከምንገምተው በላይ ለበጎ ይደረጋሉ። እኛ ብዙ ነገሮችን ለበጎ ላንቆጥር እንችላለን። መጽሐፍ ቅዱስ ግን ነገሮች ሁሉ ለበጎ እንደሚደረጉ ይናገራልና እንዲህ እንዲህ አይነት አመለካከት አእምሯችንን መሙላት አለበት። ግን እሷ ሰታ የነበረው ምስክርነት እንደ እሷ ያለ ምርኮኛ የማይጠበቅበት አይነት ምስክርነት ነው። እንኳን ተማርኮ ብዙ ሰዎች ሁሉ ነገር ሞልቶላቸው ስለ ጌታ ስለ ኢየሱስ ሲመሰክሩ አይታዩም። እና ካልተማረኩት እስራኤላውያን የተለየ መንፈስ የተለየ እምነት እንደነበራት ልትመለከቱ ትችላላችሁ። ያልተማረኩት ሁሉ ያን ጊዜ ምናልባት ሁለተኛ ነገሥትና አንደኛ ነገሥት መጽሐፍን በደንብ አላነበባችሁ ከሆነ ማንበብ ይገባችኋል። የእስራኤል መንግስት በዳዊት እና በሰለሞን ጊዜ አንድ መንግስት ነበር። የእስራኤል መንግስት ልክ ሰለሞን በእግዚአብሔር ላይ ኃጢአት ሰራ፣ ጣዖት አምልኮ ማምለክ ጀመረ፣ እግዚአብሔር ደስተኛ አልነበረም። ስለዚህ የእስራኤልን አንዱ መንግስት ለሁለት እንዲከፈል አደርጋለሁ አለ እግዚአብሔር። ሰሜኑ እስራኤል አስር ነገድ፣ ደቡቡ ይሁዳ የይሁዳና የቢንያም ነገድ ሆነው ነበር እና ሁለቱም መንግስታት ነበሩ እና እስራኤል ውስጥ የሚታየው ነገር ለብዙ ዓመት እግዚአብሔርን የመካድ ህይወት ነው። ጣዖት አምላኪዎች ናቸው። ስለ እግዚአብሔር ያውቃሉ። ታሪካቸው ከእግዚአብሔር ጋር የተያዘ ነው። ግን ይሄ ጣዖት አምልኮ በደንብ በደንብ የለወጣቸው ሰዎች ነበሩ እና ለእግዚአብሔር መመስከር ቀርቶ ያልተማረኩት እግዚአብሔር የሚባለውን ስም የማይጠሩበት ጊዜ ነበር። በዛ መካከል ውስጥ ነው። በቤተሰቧ ውስጥ እግዚአብሔርን ታመልክ ነበር። ግን አገሩን ጠቅላላ ስታዩ ክደት የነገሰበት አገር ነበር። ግን ያን ጊዜ ይች ልጅ ምስክርነት ስለ እግዚአብሔር መሰከረች። ምስክርነቷ ያለው ቁጥር ሶስት ላይ ነው። ቁጥር ሶስትን እዚህ ታዩታላችሁ። የልጅቷ ምስክርነት ቁጥር ሶስት ላይ እመቤቷንም፣ ጌታዬ፣ በሰማሪያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር ነው ያለቻት። በጣም ቀላል ነው። ውስብስብ አይደለም። የቴዎሎጂ ጥያቄና መልስ ውስጥ አይደለም። የእናንተ አምላክ የኛ አምላክ ምናምን አላለችም። እመቤቷን እመቤት እመቤት እመቤቷ ሆናለች። ተማርካ ነው እዛ ውስጥ ያለችው። ቅድም ወይ በስጦታ ወይ ተሸጣ ነው ብያለሁ። እና የንዕማንን ሚስት ታገለግላለች። እና ጌታዬ አለቻት በሰማሪያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር ብላ ተናገረች። ይሄ ንግግር የሚያሳያቸው ነገሮች አሉ። በእመቤቷና በልጅቷ መካከል ምን መኖሩን ነው የሚያሳየው? መግባባት እንደነበረ ያሳያል። መግባባት እንደነበረ፣ መልካም ግንኙነት እንደነበረ ምናልባትም እመቤትዮዋ ጥያቄዋን ሁሉ ለዚች ልጅ ትጠይቃት የነበረ መሆኑን ማሰብ ይቻላል እና የዚች ልጅ ምስክርነት ከሁለት ነገር ጋራ ማነጻጸር ይቻላል። የሚል እንትን አለኝ እኔ። አንደኛው በእሷና በሌሎች እስራኤላውያን መካከል ትልቅ ልዩነት እንዳለ ያሳያል። እሷ አማኝ ናት። በዚያ ዘመን በእስራኤል ውስጥ ታላቅ የእምነት ማጣት፣ ክህደት፣ ጣዖት አምልኮ ነበረ። በዓልን ሰዎች ያመልኩ ነበረ። እሷ ግን እውነተኛ አማኝ ነበረች። ሁለተኛው እሷ በእሷና በንዕማን በቤቱ ጌታ፣ በጦር ሰራዊቱ መሪ መካከል ከሚስቱም ጋር የነበረውን ልዩነት ማየት ትችላላችሁ። እሷ እስራኤላዊ ናት እግዚአብሔርን የምታምን ንዕማንና ሚስቱ ሶርያውያን ናቸው። የዘር ልዩነትም አለ፣ አንድ ዘርም አይደሉም። እሷ ትንሽ ልጅ ናት፣ እሱና ሚስቱ በምድሪቱ ላይ ገናና የነበሩ ናቸው። እሷ በሰው ያልታወቀች ስሟ እንኳን ያልተነገረ፣ ንዕማን ደግሞ ስሙ በጣም የወጣ ሰው እንደነበረ ማስተዋል ትችላላችሁ ግን የእሷ እምነት በጣም አስደናቂ ነው በሰራዊቱ ጌታ በእግዚአብሔር ልጅ በእግዚአብሔር ላይ እምነት እንደነበራት ነው አሁን እዚህ ስላይድ ላይ እንደምታዩት እምነቷ ታላቅ የነበረ እምነት ነው እግዚአብሔር ይሰራል እግዚአብሔር የኔ አምላክ እግዚአብሔር በሰዎች ይሰራል በነቢዩ በኤልሳ ይሰራል በእውነት እንደሚሰራ እግዚአብሔር የእሷ እግዚአብሔር ሁሉን የሚችል በሁሉ ላይ ስልጣን ያለው መሆኑን ጥልቅ የሆነ እምነት እንደነበራት ነው የምናየው። አሁን እኔ ለእናንተ የምናገረው ነገር ስሙኝ። የእኛ እግዚአብሔር የሰማይና የምድር ጌታ፣ በአንድ ጊዜ ሁሉም ቦታ የሚገኝ እዚህ እኔና እናንተ የእግዚአብሔርን ቃል ስንሰማ በሌላ በብዙ መቶ ሺህ ሚሊዮን ቦታዎች የሚሰበሰቡ ሰዎችን ልክ እንደኛ የሚያይ አምላክ ነው። ግን ምን አይነት ሰዎችን? በእውነት እግዚአብሔርን የሚያመልኩ ሰዎችን። የጠቀሰችው የተለየ ነቢይ ነው። ዝም ብሎ ማንንም ነቢይ አይደለም። በሰማሪያ ያለው ነቢይ ጋር ነቢዩ ጋር ነው ያለችው። ነቢዩ ጋር በሰማሪያ ካለው ከነብዩ ይሄ የአማርኛ ቃል በጣም አስደናቂ ነው። ነቢዩ የሚለው አርቲክል አለው። አርቲክል ማለት በአማርኛ እምር ነው የምንለው። ከሌሎች ነቢያት የተለየ ነብይ ነው። ይሄ እግዚአብሔር የሚጠበቅበት ነብይ ማንኛውም ነቢይ አይደለም። ቅድም እንዳልኩት የኤልሳ መንፈስ እጥፍ የወረደበት ለእውነት የቆመ እግዚአብሔርን ደስ የሚያሰኘውን ብቻ የሚያደርግ በነቢይነት ስጦታው ያልነገደ የማይነግድ በኋላ ታሪኩን ብታዩ ትገረማላችሁ። ሰውየው ተፈወሰ። ከተፈወሰ በኋላ ለኤልሳ ወርቅና ብር፣ ብዙ መለወጫ ብር፣ ልብሶች ሊሰጠው ፈለገ። ወርቅንም ብርህንም ይዘህ ወደ አገር ሂድ ነው ያለው። ነጋዴ ነቢይ አልነበረም። እና ሰዎች እግዚአብሔር የሚያምኑ ሰዎች የእኛ እግዚአብሔር ሁሉን የሚችል ተአምር ሰሪ፣ በምንም ነገር የማይለወጥ ታላቅና እውነተኛ አምላክ እንደሆነ እውነተኛ እምነት ያላቸው ሰዎች ያውቃሉ። ለሰው የማይቻለውን የሚያደርግ አምላክ ነው የኛ እግዚአብሔር። ሰዎች ብዙ የማይችሏቸው ነገሮች አሉ። ሕክምና ብዙ የማይችለው ነገር አለ። ለእኛ እግዚአብሔር ግን አንድም ነገር አያቅተውም። ብሉይ ኪዳን ላይ ለዚህ ነው ለሳራ እግዚአብሔር የሚሳነው ነገር የለም ለማርያም አዲስ ኪዳን እግዚአብሔር የሚሳነው ነገር የለም የሚለው ነገር የተነገራቸው እና ምስክርነቷ እግዚአብሔር ላይ ባለ እምነት ላይ የተመሰረተ እንደነበረ እንድታስቡልኝ ነው የምናገረው። ምስክርነቷ የሃይማኖት ክርክር አልነበረም። ቁጥር ሶስት እዚህም ጋር እንደገና ጽፌዋለሁ። እመቤቷንም ጌታዬ በሰማሪያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ነቢዩን እግዚአብሔር ይጠቀምበታል። የሚያስፈልገው ነገር ሌላ ክርክር አይደለም፣ ብቻ እነብዩ ፊት ደርሶ መቆም ነው። ነቢዩ ፊት ሲደርስ እግዚአብሔር በነቢዩ በኩል ከለምጹ ይፈውሰው ነበር እና ይሄ ነው ምስክርነቷ። የእኔ አምላክ ማንም የማይችለውን ይችላል ለአምላኬ የሚሳነው ነገር የለም። በተፈጥሮና በሁኔታ ላይ የሰራዊቱ ጌታ እግዚአብሔር ስልጣን አለው። እባካችሁ ስሙኝ። እግዚአብሔር በተፈጥሮ እና በሁኔታ ላይ ስልጣን አለው። ለምጻምን ያነጻል። እጅግ በጣም አጸያፊ ኃጢአተኛን ይቅር ይላል። እግዚአብሔር አሁን በምድራችን ላይ የሚያስጨንቁ ነገሮች አሉ። የኒውክሌር ጦርነት ያለ ይመስላል። በዚህ ሁሉ ላይ ግን የሰራዊቱ ጌታ እግዚአብሔር ምን አለው? ስልጣን አለው። እግዚአብሔር ፈቃዱን ለማድረግ ማንም ሰው አይከለክለውም? የሚጠየቀው አንድና አንድ ነገር ነው። ያ የሚጠየቀው አንድና አንድ ነገር ምንድን ነው? በእግዚአብሔር ፊት መቆም ብቻ ነው። ከ በእውነተኛ ጥማት፣ በእውነተኛ ልብ እግዚአብሔር ፊት መቆም እና የእግዚአብሔር ምሕረትና ቸርነት መጠበቅ እጅግ በጣም ጠቃሚ ነው። ምስክርነቷ የሚያሳየውን ነገር ነው። አሁን እያሳያቸው ያለት አንደኛ በእግዚአብሔር ቤት ያደገች መሆኗን ያሳያል ብያለሁ። ምስክርነቷ በእግዚአብሔር ላይ እምነት እንዳላት ያሳያል። አሁን እኮ አስደናቂ ነገር ነው። ተመልከቱ፣ ያለችው በስደት ነው። ምናልባት ይሄ ንዕማን ያን ያህል ሀገር ተጉዞ ከሶሪያ እስራኤል ድረስ ተጉዞ አይፈወስ ሊሆን ይችላል የሚል ጥርጣሬ አልነበራትም። የእኔ አምላክ ሁሉን ይችላል። እሱ ፊት ብቻ መቅረብ ነው የሚያስፈልገው። አንዳንድ ጊዜ እኔ እንደዚህ አይነት ምስክርነት በጣም ጠቃሚ እንደሆነ አስባለሁ። አንዳንድ ጊዜ አይደለም፣ ሁልጊዜ ለሰዎች የምንነግራቸው እግዚአብሔር ቤት ሄዳችሁ የእግዚአብሔርን ቃል ስሙ። ቅድም የዘመር ነው ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን እሰማለሁ፣ እዘምራለሁ፣ እጸልያለሁ። ሰዎች ወደ እግዚአብሔር ቤት መጥተው ከእግዚአብሔር እንዲሰሙ ከምስቅልቅል ሁኔታ አይደለም፣ ከራሱ ከእግዚአብሔር በቃሉ ላይ ያለውን ነገር እንዲሰሙ ልክ እንደዚች ልጅ ኑና ስሙ ብሎ መጋበዝ ይቻላል ለማለትም ነው። ሶስተኛ ነጥቤ የዚች ልጅ ምስክርነት በእምነቷ ፍርሃትም ሀፍረትም እንዳልነበራት ያሳያል። በደንብ ተመልከቱ። ይቺ ልጅ ናት፣ አሁን ልጅ ናት፣ ትንሽ ልጅ ናት፣ ሴት ናት በጾቷ እና ተማርካ ነው የሄደችው። ንጉስ ቤት ውስጥ የንጉስ ትልቅ ባለስልጣን ቤት ውስጥ ነው ያለችው። የዛን የንዕማንን ባለቤት እያገለገለች ነው ያለችው። ምናልባት ሰው ያለችበትን ሁኔታ ስትመለከቱ የእናት፣ የአባት፣ የወንድሞች፣ የእህቶች፣ የዘመድ ሁሉ ናፍቆት፣ ደግሞም ወደፊት ምን ሊሆን ይችላል የሚል ውዝግብ በአይምሮ ሳይኖር እንደማይቀር አስባለሁ። እዚህ ነጥቤ ላይ እንዳስቀመጥኩት ያለችው ግዞት ውስጥ ነው። ባርነት ነው ያለችው። ባዕድ ሀገር ነው። የጠላቱ ሀገር ነው ያለችበት። እምነት አሁን የከበባት እምነት ጣዖታት የሚከበሩበት ቦታ ነው። የእግዚአብሔር ስም የማይጠራበት። ሀገሯ ላይም የእግዚአብሔር ስም ማይጠራ ብዙ ቦታዎች አሉ። ግን እዚህ ደግሞ የበለጠ የእግዚአብሔር ስም አይጠራ። ስለዚህ እኔ እንዲህ እንዲህ የሚሉ ጽንሰ ሐሳቦች እዚህ ጋር አስቀምጫለሁ። መቼም መቼም ሰው መፍራት አለበት ከተባለ ሰውን ሰው መፍራት አለበት ከተባለ ማነው መፍራት ያለበት? ይቺ ልጅ ናት መፍራት ያለባት። የጣዖት አምላኪዎች አሁን ኦርቶዶክሶች ማለት እንችላለን። አሁን የጣዖት አምልክ ነው የሚያመልኩት የሚለው ነገር ውስጥ አልገባም። ግን ሌላ ሃይማኖት የሚያምኑ ሰዎች እናውቃለን። ይቺ ሴትዮ ይቺ ልጅ ሌላ ሃይማኖት የሚያመልክ ቤተሰብ ውስጥ ነው እዛ ውስጥ ነው ያለችው፣ ግን በእምነቷ አልፈራችም። መቼም መቼም ሰው ስለ እምነቱ ስለ ክርስቶስ ስለ እውነተኛው አምላክ እምነት መፍራት አለበት ከተባለ መፍራት ያለባት ይቺ ልጅ ነበረች። እንደገና ሌላ ሀሳብ ልናገር። መቼም ሰው በእምነት እጠላለሁ፣ እነቀፋለሁ የሚል ስሜት ይኖሯል ከተባለ ይሄ ስሜት ሊኖራት የሚገባ ልጅ ይቺ ልጅ ብቻ ነበረች። ካለችበት ሁኔታ መቼም ካጋጠማት ነገር የተነሳ አምላኬ ለዚህ አደጋ አሳልፎ ሰጠኝ የሚል ሀሳብ ውስጥ መግባት ካለበት ሰው አንደኛ መሆን ያለባት እሷ ነበረች። ለምንድነው ለአደጋ ጣዮች እግዚአብሔር አምላኬ አሳልፎ የሰጠኝ? እንደዚህ አይነት ጥያቄ ሊኖራት ይችላል፣ ግን ታሪኩ ይህንን አያሳይም። የታሪኩ የሚያሳየው በእምነቷ ፍርሃትም ሀፍረትም እንዳልነበራት ነው። ጌታዬ እኮ እዛ ነቢዩ ጋር ቢሄድ ይፈወስ ነበር። እመቤቴ ሂጅ ወዲያ፣ አንቺን ያልጠበቀ እግዚአብሔር አምላክ እንዴት ነው ለእኔ ባለቤት ስራ ሊሰራ ይችላል ብትለሽ ብለሽ የምትናገር ትለኛለች እንኳን ብላ አላሰበችም። ግን እቅጩ ነው የተናገረችው። ስለ እምነት መሸማቀቅ ካስፈለገ ስለ እምነቷ ብዙ መሸማቀቅ ያለባት ያቺ ልጅ ብቻ ነበረች ብዬ ነው የማምነው። ለመሸማቀቅ ብዙ ምክንያቶች ነበሯትና፣ ሽምቅ ተዋጊዎች አፍነው ወስደዋታል። አምላክሽ የት አለ የት ነበር መባል ካለባት እሷ ብቻ ነበረች መባል የነበረባት። ግን ይህንን ሁሉ ነገሮች እንደ ምናምን ቆጥራ በእምነቷ በፍጹም አላፈረችም፣ ደግሞም አልፈራችም። እኔ ይሄ በዚህ ዓመት በዚህ ዘመን ላሉ ሰዎች የዚች ልጅ ምስክርነት ትልቅ ትልቅ ጥያቄ የሚያሳድር ነው። እኔ እንደሚመስለኝ በአምላኳ ከነበራት ጥልቅና የማይናወጥ እውን እምነት የተነሳ የሆነው ነገር ሁሉ ለበጎ ነው ብላ ያለች ይመስለኛል። የሆነው ነገር እኔ አባቴ፣ ወንድሜ፣ እህቴ፣ እናቴ ይናፍቁኛል፣ ሰፈሬ፣ አገሬ፣ አካባቢ ይናፍቁኛል። አዎ ይናፍቃሉ። እዚህ ብቸኛ ብቸኛ ብቸኛ ደግሞም በጣም ትልቅ ቦታ የተጣለች ልጅ ናት። ያንን ሁሉ ያደረገው እግዚአብሔር ነው። እግዚአብሔር የሆነውን ነገር ሁሉ ያደረገው ለበጎ ነው ብላ ያሰበች ይመስለኛል። ሮሜ ምዕራፍ 8 ቁጥር 28ን አንብባችሁት ታቁታላችሁ ብዬ አስባለሁ። ብዙ ሰዎች ይሉታል በቃላቸው። ሮሜ ምዕራፍ 8 ቁጥር 28 ሐዋርያው ቅዱስ ጳውሎስ በጣም የሚገርም ነገርን ነው የተናገረው። ቁጥር 26 እንዲህ ይላል፣ እንደዚሁም ደግሞ መንፈስ ድካሞቻችንን ያግዛል ። እኛ ለምን መጸለይ እንደሚገባን አናውቅምና መንፈስ ግን ራሱ ሊነገር በማይቻል መቃተት ስለኛ ይማልድልናል ብሎ ስለ መንፈስ ቅዱስ ስራ ተናግሮ ልቦችን የሚመረምር እሱ የመንፈስን ሐሳብ ያውቃል ምክንያቱም እሱ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ብሎ ይናገርና ቁጥር 28 ላይ ሲመጣ እግዚአብሔርን ለሚወዱት እንደ ዓላማውም ለተጠሩት ለነሱ ነገሮች ሁሉ በአንድ ላይ ለመልካም እንደሚሰራላቸው እናውቃለን። በደንብ እንደገና ላንብቦ ስሙ። እግዚአብሔርን ለሚወዱት እንደ ዓላማውም ለተጠሩት ለነሱ ነገሮች ሁሉ በአንድ ላይ ለመልካም እንደሚሰራላቸው እናውቃለን ይላል። ነገሮች ሁሉ ተባብረው አንድ ላይ ላንተ፣ ላንቺ ለመልካም ይሰራሉ ነው የሚለው። ይሄ የእግዚአብሔር መንፈስ አስደናቂ ቋንቋ ነው። ያን ጊዜ መንፈስ ቅዱስ በዚች ልብ ውስጥ ይህንን ያስቀመጠ ይመስለኛል። እግዚአብሔርን ለሚፈሩት እንደ ሀሳቡ ለተጠሩት፣ እንደ ዓላማው ለተጠሩት ነገሮች ሁሉ ተሰብስበው አንድ ላይ ለመልካም እንደሚሰሩላቸው እናውቃለን። ስለዚህ ለመቤቷ ቁጥር ሶስት ላይ ጌታዬ በሰማሪያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር ብላ ለመናገር ችላ ነበር። እኔ ከኛ ዘመን ሰዎች ጋር ይሄንን ማነጻጸር እፈልጋለሁ። ብዙዎች ዛሬ ሁሉ ነገር ተመቻችቶላቸዋል፣ ሁሉ ነገር አላቸው። ስለ ጌታ ኢየሱስ የሚናገሩና የማይናገሩና ያልተናገሩ ግን እጅግ ብዙ ናቸው። ብዙ ሰዎች ስለ ጌታ ኢየሱስ እምነቴ እንኳን እንደዚህ ነው ብሎ መናገር የሚሸማቀቁበት ዘመንና ጊዜ ነው ያለነው። አንድም ሰው ወደ ጌታ ቤት ያልጋበዙ ምንም የሚያስፈራ ነገር ሳይኖር የፈሩ እጅግ ብዙዎች ናቸው። ይቺ ልጅ በየቀኑ እንደኛ ብዙ መጽሐፍ ቅዱስ ቁጭ ብላ አሁን ባለችበት ቦታ አልተማረችም። የወንጌል ስርጭት ስልጠና አልወሰደችም። የስነ መለኮት እውቀት ሰርቲፊኬት አለኝ አላለችም። የላትም። አዎ ዲግሪና ዲፕሎማ በቲዮሎጂ የላትም። አንዳንድ ሰዎች ጥሩ ጥሩ አገልጋይ እንድንሆን የት ነው ሄደን በዲግሪ በዲፕሎማ የምንመረቀው ይላሉ። ለማገልገል እኔ ዲግሪና ዲፕሎማ ያስፈልጋል ለማገልገል ብዬ አላስብም። ያስፈልጋል ዲግሪና ዲፕሎማ በቲዮሎጂው ዓለም ጥሩ ነው ግን እንደዚህ አይነት ምስክርነ ለመስጠት ያስፈልጋል አያስፈልግም። ይቺ ልጅ ጌታዬ በሰማሪያ ካለው ከነብዩ ፊት ቢቀርብ ኖሮ ከለምጹ በፈወሰው ነበር። ይህ ዲግሪ እና ዲፕሎም የሚናገረው ነገር አይደለም። እውነተኛ እምነት ከውስጥ ውስጥ የሚናገረው ነገር ነው። ስለዚህ አላፈረችም። ጥያቄ ብጠየቅ እንኳን ምን አይነት የቴዎሎጂ መልስ መልሳለሁ ብላም አላሰበችም ግን ሳታፍር የእኔ አምላክ ፊቱ ለሚቀርቡ ሰዎች ቸርነቱ፣ ደግነቱ፣ ፈዋሽነቱ ከሚገመተው በላይ ነው። በእግዚአብሔር ላይ እውነተኛ እምነት ሲኖረን በእምነታችን አናፍርም። በእግዚአብሔር ላይ እውነተኛ እምነት ሲኖረን በእምነታችን አንሸማቀቅም። አላፈረችም። አንዳንድ ሰዎች እኔ አሁን እየሄኩ አገለግላለሁ። የተለያየም ቦታም አገለግላለሁ። ስልጠናም እሰጣለሁ። አንዳንድ ሰዎች እንደዚህ ብለው ያስባሉ። ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር ሰዎች መጀመሪያ እምነት ምንድን ነው እንዲሉኝ እፈልጋለሁ ይላሉ። እምነት ምንድን ነው? ያንተ እምነት? ይቺ ልጅ እምነቷ ምንድን ነው ተብሎ እስከሚጠየቅ ድረስ አልጠበቀችም። እምነት ምንድን ነው? አንተ ምንድን ነው እምነት? እስላም ነህ ወይስ ክርስቲያን ነህ ወይስ ምናምን ተብዬ ስጠየቅ መልስ ለመስጠትና ለመመስከር እሞክራለሁ፣ ካልሆነ ግን እንዴት ዝም ብዬ እናገራለሁ? የሚሉ ሰዎች አሉ። ይቺ ልጅ ይህንን ሁኔታ እዚህ አይነት ጥያቄ ውስጥ አልገባችም፣ ግን አንድ ነገር ታውቃለች? ሚስትየዋ እና ሰውየው ያሉበት ሁኔታ አስጨናቂ ነው። ሚስትየዋ የዚህ የቁምጥናው ነገር ምናልባት ለልጅቷ እስከምትሰማ ጭምር አሳስቧ ስትናገር ሳትሰማ የቀረች አይመስለኝ የሰውየው ነገር የታወቀ ነው። ስለዚህ እውነተኛ አማኝ ስትሆኑ ለሰዎች ያሉበት ቦታ ርህራሄና ልክ እንደነሱ ሆኖ የማሰብ ነገር ከዘረኝነት ከምናምን ውጭ እንደዛ ሆኖ የማሰብ ነገር በልባችሁ ውስጥ ይመጣል። ሰዎች ሁሉ ችግር አለባቸው። የእነሱ ችግር መፍትሄ የሚኖረው አንድ እና አንድ ነገር ሲያደርጉ ነው። ለዚህ ነው ምስክርነቷን የጀመረችው ራሷ ናት። እሷ ናት ለጌታዬ እዛ ሄዶ ቢቆም ብላ የተናገረችው እና ይሄ የሚያሳየው በእምነቷ አለማፈሯን እምነቷ የሚሰራ መሆኑን በተረዳ ጥልቅ ድፍረት ላይ የተመሰረተ ነው። እና ወገኖች እንደዚህ አይነት እምነት ሊኖረን ያስፈልጋል። በእምነታችን በፍጹም የማናፈር ምክንያቱም የሚሰራ እምነት ነው። ዝም ብሎ የማይሰራ እምነት አይደለም። ስንጸልይ እግዚአብሔር ሲመልስ አይቻለሁ። እግዚአብሔር ማንንም የሚረዳ የሚታደግ በጣም ታላቅ አምላክ ነው። ስለዚህ እንደዚህ አይነት እምነት ባላቸው ሰዎች እግዚአብሔር የሚሰራ አምላክ ነው። አሁን ወደዚህኛው ነጥብ እመጣለሁ። በእምነት ምስክርነት እግዚአብሔር እንደሚሰራ የልጅቷ ምስክርነት ያሳያል። እንደምታዩት በንዕማን ቤት ውስጥ የልጅቷ ምስክርነት ወጣ፣ ለመቤቷ ነገረች። አሁን ለመቤቷ ከነገረች በኋላ ይሄ ታሪክ መቼም በጣም አስደናቂ ነው። ተመልከቱ ቁጥር አራት ላይ ቁጥር ሶስት ጌታዬ በሰማሪያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ይልና ቁጥር አራት ንዕማንም ገብቶ ለጌታው ከእስራኤል ሀገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው ይላል። ቁጥር አራትና ቁጥር ሶስት አንድ የመካከል አንድ የሆነ ነገር ያልተነገረ ነገር አለ። ይህንን መሙላት እንችላለን። የምንሞላው የእግዚአብሔር ቃል ላይ ይጻፋል ማለት አይደለም። ግን ምንድን ነው የሆነው? ልጅቷ ለእመቤቷ ነገረች። እመቤቷ ለማን ነገረች? ለባሏ ነገረች። አሁን ባልየው ንዕማን ምንድን ያደረገው? ገብቶ ለጌታው ለንጉሱ፣ ማለት ነው ለሶሪያ ንጉስ፣ ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። ንዕማን ያንን ሊናገር የቻለው ከሚስቱ ሰምቶ እንደነበረ በጣም ግልጽ ነው። ምክንያቱም ልጅቷ የተናገረችው ለመቤቷ እንጂ ለሁለቱም ነበረ የሚል ቃል የለም። ለመቤቷ ነው የነገረችው። ሚስቱ ለንዕማን ተናግራለች። ግን ተመልከቱ፣ አሁን ርዕሴን ተመልከቱ። በእምነት የልጅቷ ምስክርነት የሚያሳየው በእምነት ምስክርነት በሚሰጡ ሰዎች ውስጥ እግዚአብሔር እንደሚሰራ ነው የሚያሳየው። ረጅም ሀሳብ ነው። እዚህ ላይ ሙሉ ለሙሉ አልተጻፈም። የልጅቷ ምስክርነት እግዚአብሔር በእምነትና በእውነተኛ ምስክርነት እንደሚሰራ ያሳያል። እናንተ አምናችሁ እግዚአብሔር እንደሚሰራ ይሰራል ብላችሁ ለሰዎች በእምነት የምትናገሩትን ነገር እግዚአብሔር ያደርገዋል። ይሄ ነው እዚህ ጋር የሚታየው። ስለዚህ ለመቤቲቱ ተናገረች፣ ንዕማን ሰማ። ንዕማን የልጅቷን ምስክርነት የት ይዞት ሄደ? ቤተ መንግስት ይዞት ሄደ። በጣም የሚገርም ነው። እኔ አሁንም አሁንም ይደንቀኛል። ወደ ቤተ መንግስት ይዞት ገባ። ተመልከቱ፣ ትንሽ ልጅ ታፍና የተወሰደች በአምላኳ ላይ ተመርኩዛ በእምነት የተናገረችው የእግዚአብሔርን ሰራተኛነት ምስክርነት አሁን የምታገኙት የት ነው? ቤተ መንግስት ውስጥ ነው። እግዚአብሔር በእኔና በናንተ እምነት የሚሰራ መሆኑን የሚያሳይ ነው። እምነታችን በእግዚአብሔር ከሆነ እርግጠኛ አማኞች ከሆንን ለሰዎች ካለን ርኅራኄ ለሰዎች ካለን ጭንቀት፣ ወይም በጎ ሐሳብ፣ ፍቅር፣ የሰዎች ጭንቀት፣ ፍርሃት፣ ስጋት እንደ ራሳችን አይተን የምንመሰክር ከሆነ ኦ ምስክርነታችን ድል ያደርጋል። ምስክርነታችን ትልቅ ስራ ይሰራል። እንደዚህ አይነት ነገር ማለትም፣ ምስክርነቷ ቤተ መንግስት፣ አሁን ቤተ መንግስት ብቻ አይደለም። አሁን ተመልከቱ፣ ቁጥር አምስት ላይ ስትመጡ፣ የሶርያም ንጉስ ንዕማን፣ ሂድ ለእስራኤል ንጉስ ደብዳቤ ልካለሁ። ለንጉሱ ተነገረ። ንጉሱ ደብዳቤ ልካለሁ እና ሄደህ እስራኤል አገር ሂድ። ዲፕሎማሲያዊ ግንኙነትንም አመጣ። የልጅቷ ምስክርነት አሁን ንዕማን ቤት ወደ ቤተ መንግስት ወደ ንጉሱ ከንጉሱ ወደ እስራኤል ንጉስ ከሃዲዎች ወዳሉበት ወደ እስራኤል ንጉስ እንደገና ዓለም አቀፍ ዲፕሎማሲያዊ ግንኙነት ሲመጣ ታያላቸው። የልጅቷ ምስክርነት በጣም የሚገርም ነው። የሆነ የሆነ የመንፈስ እንቅስቃሴ ሲያመጣ ነው የምታዩት። ታሪኩ ቀጠለ። ቁጥር 14 ድረስ ነው ያነበብኩት። ቁጥር 14 ላይ ንዕማን ሄዶ ኤልሳ ያለውን አደረገ። በመሃል ብዙ ነገሮች አሉ እና ተፈውሶ መጣ። ልክ ተፈውሶ ሲመጣ የዚች የልጅ ምስክርነት ውጤት ነው እና ቤተ መንግስት ውስጥ ንዕማን ቤት ውስጥ፣ የጣዖት አምልኮ አካባቢ፣ ጦር ሰራዊቱ ውስጥ ሁሉ ይሄ ምስክርነት እንደተነገረ ነው የማስበው። በጣም ትልቅ ለውጥ ያመጣ ምስክርነት ነው። እኔ ልቤን ነው የነካኝ የዚች ልጅ ምስክርነት ቁጭ ብዬ ሳስበው እና በመጨረሻ የምናገርበት ሀሳብ በልጅቷ የልጅቷ ምስክርነት በእኛና በእሷ መካከል ከፍተኛ ልዩነት እንዳለ ያሳያል የሚል ነገር አለኝ። ልዩነት ያሳያል። አሁን ልዩነቱን ተመልከቱ። እኛ አሁን ነፃ ነን። ያቺ ልጅ አስቡ፣ ምርኮኛ ናት። እኛ ነፃ ነን። ማንም ምርኮኛ ያደረገን የለም። በእርግጥ ብዙ ሰዎች የኃጢአት ምርኮኞች ናቸው። እኛ በሰላም ነው ያለ ነው። ያቺ ልጅ ምን እንደምትሆን እንኳን የማታቅበት ሁኔታ ውስጥ ነበረች የነበረችው። እኛ ብዙ ግዴለሾች ነን በብዙ ነገር፣ ሰዎችን በተመለከተ ምናልባትም አንዳንድ ጊዜ የምንናገራቸው ነገሮች ትክክል ያልሆኑ ናቸው ሰዎችን በተመለከተ የሰዎች ችግር አንዳንድ ጊዜ ስናይ ኃጢአተኛ ስለሆነ ነው፣ ወይም ደግሞ እንዲና እንደዛ ስለሆነ ነው ብለን ለመፍረድ የምንነሳ እኛ ብዙ ጊዜ። ይቺ ልጅ ግን የሰው ችግር፣ የሰው ጭንቀት በተለይ የንዕማን ሚስት ጭንቀት ውስጧ የገባ ይመስለኛል። ቆማጣ ሰውዬ በጣም ዲስፊገርድ የሆነ ፊት፣ አፍንጫ፣ እጅ ምናምን ያለው ሰውዬ አስቸጋሪ ነው። የሰው ችግር ይገባናሉ። የእኛ የሰዎች በኃጢአት ምክንያት ድረግ ድረጊስቶች ናቸው። በብዙ ዓለማዊ አመለካከት ያላቸው አስተያየትና ግምት ለእግዚአብሔር የተበላሸ ነው። ከዚህ የተነሳ እንቅልፍ የላቸውም፣ ሰላም የላቸውም። በቤታቸው ባልና ሚስቶች ሰላም ኑሮ ሲኖሩ አይታይም። በጣም በጣም በጣም ብዙ ችግር አለ። ለእንደዚህ አይነት ነገር ኢንሴንሲቲቭ ነው ብዙ ሰው። ግን ይቺ ልጅ በጣም ሴንሲቲቭ ሆና ነው የምታያት። እኛ ብዙ ያለንን ብዙ ያለንን አለን ብዙ ይቺ ልጅ ምንም የሌላት ዘመድም እንኳን የሌላት አሁን ዘመዶቿ በሙሉ የት ነው ያሉት? እዛ እስራኤል ውስጥ ነው አንድ ጸሐፊ ኖርና የሚባል መንደር ውስጥ ነው። ከዛ መንደር ነው የተወሰደችው ብሎ የጻፈውን አንብቤያለሁ። ይቺ ልጅ እኛ እምነትና እምነታችንን በተግባር የማንኖር ብዙ ሰዎች አለን። ይቺ ልጅ ግን እምነቷን በተግባር እየኖረች ነው። እዛ ቤት ውስጥ በተግባር የመኖር ህይወት ስለነበራት ስለ ክርስቶስ ለመናገር አላፈረችም። የተወደዳችሁ ወንድሞቼና እህቴ የዚች ልጅ ምስክርነት ከእናንተ ህይወት ጋር እስቲ አስተያዩት። እንዴት ነው ህይወታችን? በዚህ ክፉ ዓለም ውስጥ ነው የምንኖረው። መጽሐፍ ቅዱስ እኛን የሚቆጥረን አንደኛ ጴጥሮስ ላይ ምዕራፍ አንድ ላይ ብትመለከቱ እናንተ መጻተኞች ናቸው። ይሄ ዓለም የዘላለም ቤታችን አይደለም። መጻተኞች ነን። ይሄ ዓለም አገራችን አይደለም። እኛ አገራችን በሰማይ ነው ዘላለም ቤታችን አገራቸው በሰማይ እንደሆኑ ሰዎች ነው የምትኖሩት፣ ወይስ ዘላለማዊ ቤታችሁ ይቺ የምትጠፋው ዓለም ናት ብላችሁ ነው የምትኖሩት? በጣም ልናስብበት ይገባል። በሰፈር በቤት ውስጥ በስራ ቦታ በጭንቀት ያሉ ብዙ የምናውቃቸው ሰዎች አሉ። ቤተሰብ አካባቢ ሁሉ ወደ ቤተ ክርስቲያን ብትመጡና በእግዚአብሔር ፊት ብትቆሙ እግዚአብሔር የኃጢአት ይቅርታ ይሰጣችኋል። ወደ ቤተ ክርስቲያን ብትመጡና እግዚአብሔር ፊት ብትቆሙ ሰላም ታገኛላችሁ። ወደ ቤተ ክርስቲያን ብትመጡና እግዚአብሔር ፊት ብትሆኑ እግዚአብሔር ይፈውሳችኋል፣ ሰላምና ረፍት ይሰጣችኋል ብለን የመናገር ድፍረቱ ለምንድን ነው የሌለን? ያችን ልጅ አስቧት። ያችን ልጅ ባልተመቸ ሁኔታ በግዞት በባርነት ውስጥ አምላኳን ስም ያስጠራች ዓለም አቀፍ ዲፕሎማሲያዊ ግንኙነት ውስጥ ምስክርነቷ እንዲገባ ያስደረገች በጣም የምትገርም ልጅ ናት። ስለዚህ ይህንን የዚችን ልጅ ምስክርነት እኔ በጣም ብዙ ቦታ ለመናገር ወስኛለሁ። ያው ለእናንተም ይህንን አሰምቻችኋለሁ። የመደምደሚያ ሀሳብ አለኝ። የዚህ መጨረሻው ስላይዱ ላይ የመደምደሚያ ሀሳቤ ምንድን ነው? ልጅቷ የተናገረችው ነገር እውነት ሆኖ ንዕማን ተፈውሶ ደግሞም በጌታ አምኖ ነው የተመለሰው። ያ የሰራዊት አለቃ ልጅቷ የተናገረችውን ነገር አመን ራሱ ጉዞ የሚደንቅ ነው። ይቺ ልጅ የተናገረችው ነገር እውነት ነው ብሎ ይህንን ሀሳብ ይዞ መጓዝ የሚገርም ነው። በብዙ አጀብ ነው የሄደው ንዕማን እና ሚስቱ። የመደምደሚያ ሀሳቤ እዚህ ማስታወሻ ላይ አለ። ለልጅቷ ምን አድርገውላት ነበር ብዬ አስቤያለሁ። ያ ሰውነቱ እየተቆራረሰ ያለ ሰው ንጹህ አካል የልጅ ቆዳ ለብሶ ተመለሰ። ሚስትየው ተደስታለች። ትልልቅ ግብዣዎች ሳይደረጉ እንዳልቀሩ ማሰብ ትችላላችሁ። ግን ሁሉ ነገር የተሽከረከረውና የተያዘው ከማን ጋር? ከዚች ከትንሽ ልጅ ጋር ነው። እና ምን አድርገውላት ነበር? እኔ እንደዚህ አስቤያለሁ ወደ ቤተሰቧ መልሰዋት ይሆንን? ወይም ደግሞ ይችን ልጅ እኛ እኛ ጋ ነው መኖር አለባት፣ በቃ የጉዲፈቻ ልጅ ትሁነን ብለው ወራሽ አድርገው አስቀምጠዋት ይሆን? ድረዋት ማረግ አሳይተዋት ይሆን? ወይስ በባርነት ቀጥላ ይሆን? እኔ እንደዚህ እንደዚህ አይነት ነገሮች መገመት እወዳለሁ። ወይስ ሚስትየዋ ከእምነቷ፣ ከዚህ ልጅ እምነት እና ምስክርነት ታላቅነት የተነሳ የእምነት አስተማሪ ልክ እንደ ቱቶር ፐርሰናል ቱቶር አድርጋ አስከብራ አስቀምጣት ይሆን? አላቅም ምን እንደሆነ ግን፣ የሆነ ነገር እንደሆነ አስባለሁ። ሀገሯን መልሰዋት ሊሆን ይችላል፣ ብርና ወርቅ አሸክመው አላቅም ምን እንደሆነ ግን፣ በእናንተ ምስክርነትና አገልግሎት የዳኑ ሰዎች ይኖራሉ። በእናንተ ምስክርነት አገልግሎት አንዳንድ ሰዎች ወደ ጌታ በአገልግሎቴ ሰዎች መጥተዋል ይላሉ። ምንም እንደተደረገላት የሚገልጽ ታሪክ እዚህ ቦታ ላይ አልተጻፈም ስለ ልጅቷ። ምክንያቱም በአገልግሎትና ከአገልግሎት የመጣ ጥቅም ላይ አይደለም የእግዚአብሔር ቃል ትኩረቱ ትኩረቱ ብዙ አገልጋዮች እንደዚህ ያስባሉ። የእግዚአብሔር ቃል ትኩረቱ ምን ማድረግ ነው? በእግዚአብሔር ተአምርና አገልግሎት ሰዎች እንዲድኑ ሰዎች ደግሞ በመዳናቸው ምስክርና አገልጋይ የሆኑ ሰዎች በእግዚአብሔር ድንቅ አሰራር በደስታና በእርካታ መኖራቸው ነው። ታላቁ እርካታ የአገልጋዮች እርካታ የሰዎች መዳን ነው። የሰዎች የዘላለም ሕይወት ማግኘትና መለወጥ ነው። ያ ደግሞ የተገለጸው የንእማን ቆዳ የህፃን ልጅ ቆዳ ሆኖ መመለሱ ጌታ ኢየሱስን እንደ ግል አዳኝ እንደምንቀበለው ተቀበሉ እንደሚባለው ጌታን ተቀብሎ ሙሉ ለሙሉ ለውጥ አድርጎ መመለሱ ነው። የሰውየው ሀፍረቱ፣ ችግሩ በሰዎች ፊት የሚሸማቀቅበት መሸማቀቂያ ሁሉ በሰራዊቱ ጌታ በእግዚአብሔር ችሎታ መወገዱ ነው። ክብር ሁሉ ለእግዚአብሔር ይሁን። ግን አዳምጡኝ ሰዎች ተቸግረው እያየን እኛ አንደበታችንን ከፍተን በእግዚአብሔር ሳናፍር በእግዚአብሔር ላይ እምነት ኖሮን ካልተናገርን ይሄ አይሆንም። መናገር አለብን፣ ልክ እንደዚች ልጅ። ከዚህ የተነሳ ነው ሮሜ አስር ላይ እዚህ ጽፌዋለሁ። ሮሜ አስር ላይ እንደዚህ የሚል ቃል አለ በአይሁዳዊና በግሪክ መካከል ልዩነት የለምና በሁሉ ላይ ጌታ የሆነው ራሱ እሱን በሚጠሩት ሁሉ ላይ ባለጸጋ ነውና የጌታን ስም የሚጠራ ሁሉ ይድናልና ይልና፣ ታዲያ ያላመኑትን እሱን እንዴት አድርገው ይጠሩታል የሚል ጥያቄ አለ። በሱ ባልሰሙትስ ላይ እንዴት አድርገው እነሱ ያምናሉ የሚል ጥያቄ አለ። እነዚህ ጥያቄዎች ሪቶሪካል ኳስችንስ ይባላሉ። መልስ አዘል ጥያቄዎች ናቸው። ያለ ሰባኪስ እነሱ እንዴት ይሰማሉ? ነገር ግን ካልተላኩ እንዴት ይሰብካሉ? የሰላምን ወንጌል የሚሰብኩትና የመልካሙን ነገሮች የምስራች የሚያመጡት የነሱ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ነው ይላል። ሰዎች መስማት አለባቸው። የንዕማን ሚስት መስማት ነበረባት። የንዕማን ሚስት ሰምታ ነው ለንዕማን ንዕማን ለንጉሱ እንደዚህ ነው። የእግዚአብሔር ቃል ፈውስ የሚያመጣ ኃይለኛ የሚሰራ አስደናቂ ቃል ነው። ግን ይህንን ቃል ሳናፍርበት ሳንሸማቀቅበት ለምናገኘው ሰው ሁሉ እንድንናገር እግዚአብሔር ይፈልጋል። እኛ ብንናገር ሰዎች ከኃጢአተኝነት ወደ ጽድቅ እምነት ይመለሳሉ። ከበደለኝነትና ወደ ሲኦል እየተነዱ ካሉበት ሁኔታ ተመልሰው ወደ መንግስተ ሰማይ ይገባሉ። ትልቅ ለውጥ ትልቅ ለውጥ በእኛ አገልግሎት ሊመጣ እንደሚችል እባካችሁ አስቡ። ጌታ ኢየሱስ ስለ ቅዱስ ቃሉ የተመሰገነ ይሆን። አሁን የመጨረሻ መዝሙራችን ቁጥር 26ን ነው። ቁጥር 26ን ብዙ ጊዜ ዘምረነዋል። በእምነት እኖራለሁ ጌታዬን አውቃለሁ የሚል ነው። ማሳረጊያ መዝሙር ቢሆን ጥሩ ነው ብዬ አስባለሁ። በእምነት እኖራለሁ።